በወቅታዊ የኢትዮጵያ የፖለቲካ ጉዳዮች ላይ ያተኮረ ክርክር የመጀመሪያ ክፍል ነው። እሰጥ አገባ ለምሽቱ ይዞ የቀረበው ኢትዮጵያ በአስቸኳይ ጊዜ አዋጅ ውስጥና ድህረ አስቸኳይ ጊዜ አቅጣጫዎች መንግሥት የወሰዳቸውን እርምጃዎችና የተለያዩ ቀጣይ ሁኔታዎችን ይዳስሳል። የክርክሩ ተሳታፊዎች አቶ አታክልታምባዬ ከአዲስ አበባ፣ አቶ ፈቃደ ሸዋቀ እና ከዋሽንግተን ዲሲ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። አመሰግናለሁ ሁለታችሁንም በኢትዮጵያ ወቅታዊ ጉዳይ ይበልጡንም ድኅረ አስቸኳይ ጊዜ አዋጅ በዚህ አስቸኳይ ጊዜ አዋጅ ውስጥ የተደረጉትንም ሆነ በቅርቡ መንግስት የወሰዳቸውን እርምጃዎችና ከአስቸኳይ ጊዜ አዋጁን በኋላ ሊኖሩ የሚችሉ ሁኔታዎች በተከታታይ የሚመለከት የክርክር ፕሮግራም ነው ግራና ቀኝ ሀሳባችሁን እንመለከታለን እስኪ እንደ ወትሮው እንደምናደርገው አሁን ያለውን ሁኔታ በመገምገም እንጀምር አቶ አታክልት ዛሬ ያለውን ሁኔታ ይበልጡንም የፖለቲካውን አየር የፖለቲካውን ሁኔታ እንዴት ይገመግሙታል? የተሰጠኝ ጊዜ በጣም አጭር ስለሆነ ለክርክር መንደርደሪያ ሊሆን የሚችል ሀሳብ ለማቅረብ ያክል እንጂ የተሟላ የክርክር ፍሬምወርክ ማስቀመጥ የሚቻል አይመስለኝም። አሁን ባለንበት በዚህ አጭር ኖቲስ ከአስቸኳይ ጊዜ አዋጁ በኋላ ያለ ሁኔታ አዲስ አበባ በመላ አገሪቱም መረጋጋቱ አለ። ይሄ መረጋጋቱ እንደ ሀገሪቱ ውስጥ ያለውን ሁሉንም ችግሮች ስለተፈቱ የመጣ መረጋጋት ነው የሚል እምነት የለኝም። ብዙም ሰው በዚህ ሀሳብ የሚስማማ ይመስለኛል። ከአስቸኳይ ጊዜ አዋጁ በፊት የነበረው ሁኔታ በጣም አደገኛ ነው የነበረው፣ ጥሩ አልነበረም። ሀገሪቱንም ልናጣ የምንችልበት እድል ነው የነበረው። ፖለቲከኛም እንሆን አንሆን እንደ ዜጎች አገሪቷ ከሌለች ብዙም ልንናገር የምንችልበት እድል ስለማይኖር አደገኛ ሁኔታ ገብሳ ነበረ። አሁን ተረጋግቷል። ተረጋግቷል ማለት ሁሉም ነገር ስሙዝ ነው ማለት አይደለም። ግን ከመረጋገት በኋላ ሊመጡ የሚችሉ አንዳንድ አንዳንድ አዎንታዊ የሆኑ ነገሮች አያለሁኝ። የሃይማኖት መሪዎች ተቃዋሚውንም መንግስትንም ለማሳረቅ ጥሩ ሁኔታ እንዲፈጠር ለማድረግ የሚያደርጉት እንቅስቃሴ ቀጣይነት ካለው ጥሩ ነገር ሊመጣ ይችላል የሚል እምነት አለኝ። የፖለቲካ ድርጅቶችም ከመንግስት ጋር ከገዢው ፓርቲ ጋር ለመደራደር አንዳንድ ሀሳቦች እያቀረቡ ነው መስማማት ከተፈጠረ ከሞላ ጎደል በሁሉም ነገሮች ላይ መፍትሄ ይመጣል ባይባልም ግን ሀገሪቱን ሊያረጋጋ የሚችል ነገር ሊፈጠር ይችላል የሚል እምነት አለኝ እና አሁን ዜጎች ብዙም ቴንስ የሆነ ነገሮች አታይም። ግን ቀጣይነቱ የአስቸኳይ ጊዜ አዋጁ ቢነሳ ከአስቸኳይ ጊዜ አዋጁ በፊት የነበሩ ጥያቄዎች የሚፈቱበት መንገድ አቅጣጫ በትክክል ካልተቀመጠ፣ መንግስትም ህዝብ የሚያምንበት የመልካም አስተዳደር ችግር እልባት ካልተሰጠው፣ ከእሱ ጋር ተያያዙ ያሉ ነገሮች ካልተፈቱ ሳጥ ውጭ እቃ እንዳይሆን ትንሽ የሚያሰጋ ነገር ይታየኛል። ግን አሁን የተረጋጋ ሁኔታ ማያለሁ። መልካም አቶ አታክልት፣ አስቸኳይ ጊዜ አዋጁን ተከትሎ መረጋጋት ይታያል። ውጥረት እንደቀደመው ነግሶ አይታይም። ቀጣይነቱ ግን ቀድሞ ከተነሱት ጥያቄዎች በአግባቡ መመለስ ጋር ይያያዛል ብለዋል። በአጭሩ አቶ ፈቃደ እርሶስ አሁን ያለውን ሁኔታ እንዴት ይረዱታል? እንደምንስ ይገመግሙታል? አቶ ታክልቲ ከሞላ ጎደል በደንብ የገባቸው ይመስለኛል። ከሳቸው ብዙ የሚለይ አይደለም። ግን ይሄን አሁን አለ የሚባል መረጋጋት፣ መረጋጋት ስል የውጥረት አለመኖርን ለማለት ነው። በተለየ መንግስት፣ እንዴት ነው የሚወስደው እንደተለመደ ዘዴ ወይም ኃይል እንደ ጥሩ ማህበረሰብን እንደ ማረጋጊያ ዘዴ ትምህርት አድርጎ ወስዶት ከሆነ አቶ አታክልቲ እንዳሉት ይሄ የአስቸኳይ ጊዜ አዋጅ በሚቆምበት ጊዜ ተመልሶ የሚመጣ ምናልባትም ደግሞ ከመጣ በጣም ኃይል ጨምሮ ሊመጣ የሚችል ሕዝባዊ አመፅ እና ቅድም እሳቸው እንዳነሱት ሀገር ሊበትንም አደጋ ላይ ሊጥልም መንግስትም ሥርዓትም ሊያፈርስ የሚችል እና ሀገሪቱን በጣም ኬዮቲክ ወደሆነ አዙሪት ውስጥ ሊከት የሚችል ችግር ሲመጣ ይታየኛል። ማህበረሰቡ ጥያቄ ብሎ ያነሳቸው ነገሮች በጥሞና የተመል ተመልክተናቸዋል። ሁላችንም ጊዜም ወስደን አይተናቸዋል። መንግስትም ያያቸው ይመስለኛል። ምናልባት በትርጉም ሁላችንም ያማረንን ነገር መርጠን ሊሆን ይችላል። እኔ እንዳየሁት ከሆነ መሰረታዊ የሆነ መዋቅራዊ የሆነ ለውጥ የሚጠይቅ የህዝብ ጥያቄ ነው ያለው እየተነሳው። ይህንን መሰረታዊ የሆኑ የኢኮኖሚ ለውጦች በማድረግ ወይም የስራ አጥነት መስፋፋት ነውና ይህንን የፈጠረው ምናልባት ትንሽ ስራ አጥነትን ብቀንስ ወይም እዚህ እና እዚያ በስልጣን የባለጉ ባለስልጣናትን ብቀንስ ችግሩን አስወግደዋለሁ ብሎ የሚያስብ ከሆነ መንግስት በጣም ትልቅ ስህተት ነው የሚሰራው። የሚመስለኝ እና የተፈራው ነገር የማይቀር ነው የሚሆነው። ችግሩ መዋቅራዊ ችግር ነው። የመንግስት ስልጣን አያያዝን ጥያቄ የሚያነሳ ጥያቄ ነው የምንሰማው። ትግል ውስጥ ካሉ ሰዎች እንደዚህ አይነት ችግር መኖሩን ነው የምናየው። በተለይም የሕዝባዊ ወያኔ ሓርነት ትግራይ በሁሉም መስክ ማለት ወሳኝ በሆኑ በወታደራዊ፣ በኢኮኖሚው ዘርፍ፣ በአስተዳደሩ በኩል፣ በሴኩሪቲው በኩል ገዝፎ የሚታይ የበላይነት አይገባንም የሚል ህዝብ እንቅስቃሴ እያየን ነው። ይሄ በግልጽ የተጠየቀ ጥያቄ ነው። እዚህ ላይ ሪፎርም ለማድረግ ሙሉ ለሙሉ እንኳን ባይወገድ ሪፎርም ለማድረግ ፈቃደኛ የሆነ መንግስት መኖሩ በጣም በጣም አስፈላጊ ይመስለኛል። ለውጦችም የሚመጡ ከሆኑ ከዚህ ጋር አብረው ተያይዞ የሚመጡ ለውጦች ከሆኑ ዘለቄታዊ የሆነ ትርምስ ሊያስወግዱ የሚችሉበት ሁኔታ ይኖር ይሆናል። ረዘም ላለ ጊዜ እየተቀረቀረ የመጣ እና የቦካ ችግር ነው ያለው በሀገራችን። ትንንሽ ነገሮችን በመነካካት እና በመለዋወጥ ብቻ የሚወገድ ችግር እንዳልሆነ ግልጽ ነው። መልካም የስልጣን አያያዝ ጥያቄን ይመለከታል። መዋቅራዊ ችግር ነው። መሰረታዊ ለውጦች ናቸው መወሰድ ያለባቸው ነው ያሉት አቶ ፈቃደ። ከጥቂት ቀና በፊት የብሉምበርግ ጋዜጣ ያወጣው ጽሑፍ የአስቸኳይ ጊዜ አዋጅ ተቃውሞና ቁጣን ምን ያህል ተጭኖ መያዝ ይቻለዋል ሲል ይጠይቃል። እስካሁን የተወሰዱት ወደ 25000 ሰዎች መታሰራቸውን ተሀድሶ ተሰጥቷቸው መለቀቃቸውን የተለያዩ ዘገባዎች ያሳያሉ። በሁለታችሁም የተነሱት ነጥቦች ውስጥም ይህን መመልከት እንችላለን። በእርግጥ የተወሰዱት እርምጃዎች ለተነሱት ጥያቄዎች አግባብ ያለው መልስ የመስጠት ጅምር ያሳያሉ፣ በእርሶ ግምገማ? እኔ እዚህ የአስቸኳይ ጊዜ አዋጁ ባህሪውና ያመጣው ለውጥ ከመናገሬ በፊት አቶ ፈቃደ ባሉት ላይ ሁለት ኮመንቶች አለኝ። እሺ። አንዱ ኮመንት ከአስቸኳይ ጊዜ አዋጁ በፊት የነበሩ ጥያቄዎች የተለያዩ ጥያቄዎች ናቸው፣ ግን ወጥ የሆነ መልክ ይዘው የስርዓት ለውጡ ነው የመዋቅር ለውጡ ነው የተለያዩ እዛና እዚህ የሚታዩ ችግሮች የሚገለጽበት ጥያቄ ነው ወይ የሚለው ነገር በተሟላ መልኩ ይሄ ነበረ ጥያቄ ብሎ ማስቀመጥ የሚቸግር ይመስለኛል። ለምሳሌ አሁን የተቋም ለውጥ ነው የስርዓት ለውጥ ነው ስርዓቱ ተበላሽቷል የሚሉ ወገኖች አሉ። ስርዓቱ ፌዴራሊዝም ነው እንግዲህ ፌዴራሊዝም ተበላሽቷል የሚል ከሆነ በዚህ የሆነ ጥያቄ ነው። እሱ ሰፋ ተብሎ ከክልል ድርጅቶች ጋርም የፖለቲካ ድርጅቶች ጋርም ከእነሱ ጋር ብታያይዘው የሚፈታ ነገር ነው። እዛ ላይ ትልቅ ትንታኔ የሚጠይቅ ነገር ነው በዚች ባለችን አጭር ደቂቃ ውስጥ የምንመልሰው አይደለም። ግን እኔ ለማለት የምፈልገው ምንድን ነው ጥያቄዎቹ ነጥረው ተጠቅልለው በሶስት በአራት ወይም በተወሰኑ ጥያቄዎች ዙሪያ ተቀምጠው የተንጸባረቁ አይደሉም፣ የተበታተኑ ናቸው እና ፎርሙሌት ማድረግ የሚያስፈልግ ምክ ፎርሙሌት ካደረጉ በኋላ ለእያንዳንዱ ጥያቄ አድረስ የሚደረግበት ሁኔታ ቢኖር ስለሚችል በላይ ትንሽ የተለየ አቋም አለኝ። ሁለተኛው ጉዳይ ይሄ የቲፒኤልኤፍ የትግራይ ሰዎች ምናምን የሚለው እሱ ነገር እኔ ትግራይ ሰው ነኝ። የትግሉ ተካፋይም ነበርኩ፣ አውቀዋለሁ ሁሉን ነገር በዛ ጉዳይ ላይ። ፖለቲከኞች የሚባሉ ሰዎች ትግራይ ሰዎች አሁን የበላይነት አላቸው ብሎ የሚያስቡ ከሆነ ራሳቸውን እያሞኙ ነው። ፖለቲካሊም ኢኮኖሚካሊም የትግራይ ሰዎች ምን ውስጥ እንዳሉ እናውቃለንና ዝም ብሎ ለፖለቲካል ፍጆታ ተብሎ ካልተነገረ በስተቀር መድረክ ላይ ያለውን ሀቅ አይገልጽም። አሁን ኢትዮጵያ የመልካም አስተዳደር ችግር አለባት እንጂ የእገሌ ብሄር፣ እንደዚህ የሆነ ተብሎ የበላይነት እገሌ ያገኘ እኔ አይታየኝም። ብቻ ሌላውን ብሄር ቢሆን ግን የበላይነት ብሄር ተቆጣጥሏል የሚል ስዕል ለማስቀመጥ አስቸጋሪ ነው። መባል ያለበት የሚመስለኝ የመልካም አስተዳደር ችግር አለ። የመልካም አስተዳደር ችግሩ አቶ ፈቃደ ባሉት መንገድ አንድ ብሄርም የተወሰነ ነገር ሊያገኝ ይችላል። ግን የመልካም አስተዳደር ችግር ማለት ህገ መንግስቱ ያስቀመጠውን አደራ በአግባቡ አለመፈጸም ማለት ነው። ህገ መንግስቱ ሁሉም ብሄሮች በኩል ይኖራሉ ብሎ የሚያስቀምጥ ከሆነ ና የትግራይ ሰዎች የበላይነት ካላቸው ህገ መንግስት ተጥሷል፣ የመልካም አስተዳደር ችግር አለ ማለት ነው። መልካም ወደ አቶ ፈቃደ ከመሻገሬ በፊት በአስቸኳይ ጊዜ አዋጁ ላይ ወደ ተነሳው ጥያቄ ለመልሶ እስካሁን በመንግሥት የተወሰዱት እርምጃዎች በእርግጥ ለተነሱት የሕዝብ ጥያቄዎች አግባብ ያለው መልስ የመስጠት ጅምር አሳይተዋል? በእርሶ አስተያየት የአስቸኳይ ጊዜ አዋጅ ሁኔታ ያመጣው ለውጥና እሱ ሊፈጥሮ ወይ ሊሰው ጫና በሚመለከት የአስቸኳይ ጊዜ አዋጁ ሁለት ነገሮች ነው የሚይዘው። አንዱ ያህ ኃይል ነው እስታድርጉ ብሎ አዋጅ አወጥቷል። ያ ኃይል ነው፣ በዚያ ይህን ከጣፍ የኃይል እርምጃ ወሰድብሃል የሚል ውስጡ አለ ማለት ነው። ሌላኛው ደግሞ ሰላም ነው ጥያቄ ጥያቄዎች በሰላማዊ መንገድ ይፈታሉ የሚል የሰላም ኮንሰብት አለ። ውስጥ ሁለቱን ነገሮችን ያካተቱ መልካም ጀምር ያደረጉትን የአስቸኳይ ጊዜ አዋጁ የተወሰደበትንና መንግስት የወሰዳቸውን እርምጃዎች የሚመለከተውን ወደፊት በስፋት እንመለስበታለን። አሁን ግን ለአቶ ፈቃደ እድል መስጠት አለብኝ። እርሶ በሰጧቸው ትችት ባቀረቧቸው ትችቶች ላይ አቶ አትክልት እንግዲህ ፐርስፔክቲቭ አላቸው። ቲፒኤልኤፍ የነበሩ ሰው ናቸው እና ብዙ አመለካከቶቻቸው ያሉትን ቢመስሉ ብዙም አልገረምም። ምክንያቱም ከሌላ ፐርስፔክቲቭ ለማየት አይደለም እየፈለጉ ያለው። የፌዴራል ስርአት በዓለም ላይ በጣም ተወዳጅ ስርአት፣ የምኖርበት ሀገር የፌዴራል ስርአት ያለበት ሀገር ነው። የብዙ ሀገሮችን የፌዴራል ስርአት አወቃቀሮች ለማየት ሞክሬያለሁ። የእኛ ሀገር የፌዴራል ስርአት ከሞላ ጎደል የይስሙላ ሊባል የሚችል በምርጫ ይዘቱም ይሁን በብዙ ነገሩ በዴሞክራሲያዊ ይዘቱ በፍጹም ዴሞክራሲያዊ የማይባል እና በእርግጥ አገላብጫ እንዳየሁት በቲፒኤልኤፍ በደንብ የሰሙኝ አልመሰለኝም። እያንዳንዱ የትግራይ ገበሬና የትግራይ ሰው እዚ ሀገር ላይ የበላይ ነው እያልኩ አደለም። ስርአቱ የሚመራው በቲፒኤልኤፍ ነው። ከዘጠና በመቶ በላይ የሚሆኑት የሰራዊቱን መሪዎች ምን እንደሚሉ አላቅም። አቶ ታክልቴ ይሄ የበላይነት አይደለም። ይሄ በሌሎች ዜጎች ዘንድ የሁለተኛ ዜግነት ስሜት የሚፈጥር አይደለም የሀይል የበላይነት አይደለም። ይህንን የሚሉ ከሆነ ሌላ ነገር ነው። የደህንነት መስሪያ ቤት ከነ ቋንቋው በትግርኛ የሚሰራ መስሪያ ቤት መሆኑን ብዙ እዛ የነበሩ ሰዎች ከወጡ በኋላ የሚነግሩን ነገር ነው። ይሄ ምን ማለት ነው? ይሄ የበላይነት አይደለም። በኢኮኖሚውም ቢሆን ከራሱ ከሀገሪቱ ሕግ ውጪ ፓርቲዎች በመዋጮና በሌላ ሌላ መንገድ የራሳቸውን ገቢ ያገኛሉ ከሚለው ውጪ እንደ ኤፈርት የመሰለ ግዙፍ ኩባንያ መስርቶ ሀገሪቱ ላይ የኢኮኖሚ የበላይነት ማንሰራፋት። ይሄ የበላይነት አይደለም ማለት ደልዥናል ነው ይመስለኛል። እያንዳንዱ የትግራይ ገበሬ ወይም አንድ ዛሬ በልመና የሚተዳደር ወይ ከእጅ ወደ አፍ ባነሰ ኑሮ ውስጥ የሚማቅቅ ሰው የለም ማለት አይደለም። ይሄ እንደዛ የአንድ ብሔረሰብ የበላይነት ወይም የአንድ ብሔር የበላይነት የአንድ ብሔር የፖለቲካ ተቋም የበላይነት ማለት እያንዳንዱ የብሔረሰብ አባል ሁሉ የበላይ ነው የሚል ቀጥተኛ የሆነ ትርጉም የለውም። ይህንን በትክክል አንደርስታንድ እንዲያደርጉ ፈልጋለሁ። ነገር በመዋቅር ደረጃ ስትራክቸሩ እንደዛ ነው የተዋቀረው፣ እንደዛ ነው የሰፈነው። የኢትዮጵያ ሕዝብ ፐርሴፕሽን ይበሉት ወይም ሪያሊቲ ይበሉት የኢትዮጵያ ሕዝብ እንደዚህ ነው አንደርስታንድ የምናደርገው ሀገራችን ውስጥ የሰፈነውን ስርአት የአንድ የፖለቲካ ኃይል ዶሚናንስ ኢትዮጵያ ላይ ሰፍቷል ብለን እናምናለን፣ እናየዋለን። የተለያየ መልካም ይከረክሯል ተቋጨም። አቶ እስራኤል የሚመልሳሉ ቀጠሮ ለሳምንት ነው። ለአሁኑ ታዲያ ተከራካሪዎቹን የፕሮግራሙን ተሳታፊዎች አቶ አታክልታን ባይንና አቶ ፈቃደ ሸዋቀናን ለጊዜያቸው አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።